ኦሪት ዘጽአት ምዕራፍ ሰላሳ አራት እግዚአብሔርም ሙሴን አለው፣ ሁለት የድንጋይ ጽላቶች እንደ ፊተኞች አድርገህ ጥረብ፤ በሰበርሃቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ነገም የተዘጋጀሁን፣ በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ከአንተም ጋር ማንም ሰው አይውጣ፣ በተራራውም ሁሉ ማንም አይታይ፣ መንጎችና ከብቶችም በዚያ ተራራ ፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ ሁለት የድንጋዮች ጽላቶችን ጠረበ። በነገውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ፣ ሁለቱንም የድንጋይ ጽላቶች በእጁ ወሰደ። እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር እግዚአብሔር መሐሪ፣ ሞገስ ያለው ታጋሽም፣ ባለብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ ሦስትና እስከ አራት ትውልድም በልጅ ልጆችም የሚያመጣ አምላክ ነው ሲል አወጀ። ሙሴም ፈጥኖ ወደ መሬት ተጎነበሰና ሰገደ። አቤቱ፣ በፊትህስ ሞገስን አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሄድ፣ ጠማማነታችንና ኃጢአተኝነታችንንም ይቅር በለን፣ ለርስትህም ተቀበለን አለው። እርሱም አለው እነሆ እኔ ቃል ኪዳን አድርጋለሁ። በምድር ሁሉ በአሕዛብም ሁሉ ዘንድ እንደ እርሱ ያለ ከቶ ያልተደረገውን ተአምራትን በሕዝብህም ሁሉ ፊት አድርጋለሁ። እኔም በአንተ ዘንድ የምሰራው ነገር የሚያስፈራ ነውና አንተ ያለህበት ይህ ሕዝብ ሁሉ የእግዚአብሔርን ሥራ ያያል። በዚህ ቀን የማዝህን ነገር ጠብቅ። እነሆ እኔ አሞራውያን ከነዓናውያንም ኬጥያውያንም ፈሪዛውያንም ኤዊያውያንም ኢያቡሳውያንም በፊትህ አወጣለሁ። በመካከልህ ወጥመድ እንዳይሆኑብህ አንተ በምትሄድበት ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ። ነገር ግን መሠዊያዎችን ታፈርሳላችሁ፣ ሐውልቶቻቸውንም ትሰብራላችሁ፣ የማምለኪያ ዐፀዶቻቸውንም ትቈርጣላችሁ። ስሙ ቀናተኛ የሆነ እግዚአብሔር ቅንዓት ያለው አምላክ ነውና ለሌላ አምላክ አትስገድ። በዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታድር! እነርሱ አምላኮቻቸውን ተከትለው ባመነዘሩ በሰውላቸው ጊዜ እንዳይጠሩህ፣ ከመሥዋዕታቸውም እንዳትበላ፣ ሴት ልጆቻቸውንም ከወንድ ልጆችህ ጋር እንዳታጋባ ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላካቸው በኋላ ሄደው አመንዝረው ልጆችህን እንዳያስቱ ተጠንቀቅ። ቀልጠውም የተሠሩትን የአማልክት ምስሎች ለአንተ አታድርግ። የቂጣውን በዓል ትጠብቀዋለህ፤ በአቢብ ወር ከግብፅ ወጥተሃልና፣ በታዘዘው ዘመን በአቢብ ወር እንዳዘዝሁ ሰባት ቀን ቂጣ እንጀራ ብላ። ማሕፀንንም የሚከፍት ሁሉ የእኔ ነው የከብትህም ተባት በኵር ሁሉ በሬም ቢሆን በግም ቢሆን የእኔ ነው። የአህያውንም በኵር በጠቦት ትዋጀዋለህ። ባትዋጀውም፣ አንገቱን ትሰብረዋለህ። የልጆችህንም በኵር ሁሉ ትዋጃለህ። በፊቴም አንድ ሰው ባዶ እጁን አይታይ። ስድስት ቀን ትሠራለህ፣ በሰባተኛውም ቀን ታርፋለህ። በምታርፍበትና በምታጭድበት ዘመን ታርፋለህ። የሰባቱንም ሱባኤ በዓል ታደርጋለህ። እርሱም የስንዴ መከር በኵራት ነው። በዓመቱም ፍጻሜ የመክተቻ በዓል ታደርጋለህ። በአንተ ዘንድ ያለው ወንድ ሁሉ በእስራኤል አምላክ በጌታ በእግዚአብሔር ፊት በዓመት ሦስት ጊዜ ይታይ። አሕዛብን በፊትህ አወጣለሁ፣ አገርህንም አሰፋለሁ። በአምላክህም በእግዚአብሔር ፊት ለመታየት በዓመት ሦስት ጊዜ ስትወጣ ማንም ምድርህን አይመኝም። የመሥዋዕቴን ደም ከቦካ እንጀራ ጋር አትሠዋ የፋሲካውን በዓል መሥዋዕት እስከ ነገ አይደር የተመረጠውንም የምድርህን ፍሬ በኵራት ወደ አምላክህ ወደ እግዚአብሔር ቤት ታገባለህ ጠቦቱን በእናቱ ወተት አትቀቅልም እግዚአብሔርም ሙሴን በእነዚህ ቃሎች መጠን ከአንተና ከእስራኤል ጋር ቃል ኪዳን አድርጌአለሁና እነዚህን ቃሎች ጻፍ አለው። በዚያም አርባ ቀንና አርባ ሌሊት ከእግዚአብሔር ጋር ነበር። እንጀራም አልበላም፣ ውሃም አልጠጣም። በጽላቶቹም አስሩ የቃል ኪዳን ቃሎች ጻፈ። እንዲሁም ሆነ። ሙሴ ከሲና ተራራ በወረደ ጊዜ ሁለቱ የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለ ተነጋገረ የፊቱ ቁርበት እንዳንጸባረቀ አላወቀም ነበር። አሮንና የእስራኤልም ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ ቁርበት አንጸባረቀ፣ ወደ እርሱ የሚቀርቡ ዘንድ ፈሩ። ሙሴም ጠራቸው፣ አሮንም የማኅበሩ አለቆች ሁሉ ወደ እርሱ ተመለሱ። ሙሴም ተናገራቸው። ከዚያም በኋላ የእስራኤል ልጆች ሁሉ ቀረቡ። እግዚአብሔርም በሲና ተራራ የተናገረውን ነገር ሁሉ አዘዛቸው። ሙሴም ለእነርሱ ተናግሮ በጨረሰ በኋላ በፊቱ መሸፈኛ አደረገ። ሙሴም ከእርሱ ጋር ሲነጋገር ወደ እግዚአብሔር በገባ ጊዜ እስከ ወጣ ድረስ መሸፈኛውን ከፊቱ አነሳ። በወጣም ጊዜ ለእስራኤል ልጆች የታዘዘውን ነገር ነገረ። የእስራኤልም ልጆች የሙሴን ፊት ቁርበት እንዳንጸባረቀ ያዩ ነበር። እርሱም ከእርሱ ጋር ሊነጋገር እስኪገባ ድረስ እንደ ገና በፊቱ መሸፈኛ ያደርግ ነበር።